The Voice of America. የኢትዮጵያ ወርልድ ቪዥን እንደርታ ቅርንጫፍ የትምህርት ሂደት እንዳይስተጓጉል የሚያግዙ 1900 ራዲዮኖችን በመግዛት ለተቸገሩ ተማሪዎች እንዳበረከቱ የወረዳው ሊቀመንበር አቶ ጸጋይ ገብረ ተክለ ገልጸዋል። ዓለም ፍሳሀዬ ዝርዝር አለው። የእንደርታ ወረዳ አስተዳደር ሊቀመንበር አቶ ጸጋይ ገብረ ተክለ ወረዳችን የጅቡቲ መስመር መግቢያ የአፋር ክልል ድንበርና ለመቀዳይ ከተማ ቅርብ በመሆኑ ለኮሮና ቫይረስ ተጋላጭ ነው። በዚህ ምክንያት አስራ ስድስት ሰዎች በቫይረሱ ሲያዙ የሁለት ሰዎች ሞትም አጋጥመናል ብለዋል። በአለም ላይ እንደሚታወቀው ኮቪድ አስራ ዘጠኝ ከፍተኛ የሆነ ጫና እየፈጠረ ነው ያለው። በኢኮኖሚ በማህበራዊ፣ በፖለቲካዊ ጠቅላይ ከፍተኛ ጫና እያሳደረ ነው ያለው እንደ ክልልም እንደ ሀገርም በተለይ ደግሞ እንደ ወረዳችንም በጣም ከፍተኛ የሆነ ጫና እየፈጠረብን ነው ያለው። በተለይ ዳርታ ወረዳ እንደምታውቀው በመቀሌ ዙሪያ የሚገኝ ነው። በዚህም በአፋር ክልል የሚዋሰን የዳ ነው። ጅብቲም ዋና መንገድ መስመር ያለው ነው። ስለዚህ በዚህ አኳን ከፍተኛ የሆነ ንክክና የሰው እንቅስቃሴ ያለበት ነው። ስለዚህ ከፍተኛ ጫና የሚፈጥርበት ነው ያለው እና በዚህ አኳን ደግሞ ከፍተኛ የሆነ ንክክ እያጋጠመን በሽታውም ተገኝተዋል። በኛ ኮቪድ በገረብገባ አካባቢ የሚሰራ ትልቅ ግድብ ነው አለ እዚያ የሚሰሩ ከፍተኛ ስራተኞች ና አርሶ አደሮች አሉ። በዚህም እስከ አስራ ስድስት የሚሆኑ በኮቪድ የተያዙ አሉ። ስለዚህ ከፍተኛ የሆነ ጫና እየፈጠረብን ነው ያለውና፣ እንደ ወረዳውም ከፍተኛ የሆነ እንቅስቃሴ እየሰራንበት ነው ያለ ነው። ኮማንድ ፖስት አደራጅተን በወረዳ በቀበሌ በጎጥም ደረጃ አደራጅተን እየሰራንበት ነው ያለ ነው። በዚህ ደግሞ ጥሩ ውጤት እያስመጣ ነው ያለው። በትምህርትም እንደምታውቀው ዓለም ኮቪድ ከተገኘ በኋላ በተለይ ደግሞ በሀገራችን ገብተዋል ከተባለ ትምህርት ተቋርጠዋል። ከተቋረጠም በተለይ ህጻናት ከትምህርት ገበታቸው ከትምህርት እውቀታቸው እንዳይለዩ ከፍተኛ ስራ እየሰራን ከተለያዩ የድርጅት የዓለም ድና የሀገር ውስጥ ድርጅቶች አብረን እየሰራ ነው ያለነው። ነው የወረዳው ተጋላጭነት ግንዛቤ ውስጥ በማስገባት የእንደርታ ወረዳ ቅርንጫፍ ወርልድ ቪዥን የትምህርት ሂደት እንዳይስተጓጎል አንድ ሺ ዘጠኝ መቶ ሬዲዮዎች እንደተቸገሩ ተማሪዎች ማስረከባቸውን የወረዳ እንደርታ ሊቀመንበር አቶ ጸጋይ ገብረተክለ ይናገራሉ። በወረዳችን የሰራው ወርልድ ቪዥን ከፍተኛ አስተዋጽኦ ነው ያደረገው። ለምሳሌ በመጀመሪያ ተማሪዎች ከትምህርት ገበታቸው ሲወጡ አጫጭር ጽሁፎች በማዘጋጀት አጫጭር የፈተና በማዘጋጀት በቤታቸው ሆኖ እንዲሰሩና እንዲለማመዱ ከትምህርት ውጭ ሆኑ እንዳይለዩ በማለት እየሰራ ነው የቆየው። ከዛ ቆይቶ ደግሞ ትምህርት በሬዲዮ ዳክልል ከተጀመረ በኋላ ወደ 1900 ሬዲዮ ገዝቶ በየአካባቢውና በየትምህርት ቤቱ በተለይ ሬዲዮ የሌላቸው ህጻናትም በቤታቸው ሆነው እንዲሰሙና እውቀታቸውን እንዲያገኙ ከፍተኛ እገዛ ነው ያደረገው። ይህ ብቻ ሳይሆን በጠቅላላ በኮቪድ ዙሪያ በወረዳችን ከፍተኛ እንቅስቃሴ ነው ወደ ሁለት ነጥብ ምናምን ሚሊዮን የሚሆን በጀት በጅቶ ነው እየሰራ የሚገኝ የኢትዮጵያ ወርልድ ቪዥን እንድርታ ወረዳ ቅርንጫፍ ባደረገልን እገዛ ህጻናት ተማሪዎች ከትምህርት ገበታቸው እንዳይርቁ ደካማና ጠዋር የሌላቸው ለቫይረሱ እንዳይጋለጡ የተለያዩ እገዛ አድርገዋል ይላሉ የወረዳው አስተዳዳሪ አቶ ጠጋይ ገብረ ተክለ አሁን ምንድነው ከትምህርት ህጻናት ከትምህርት እንዳይለዩ ከፍተኛ አስተዋጽኦ ነው ያደረገው እንዳልኩ አጫጭር ጽሁፎች በቤታቸው ሆነው እንዲ ያነበቡትም ምን ያህል ውጤት እንዳገኙ ቴስት ለማድረግ ፈተናም አውጥተዋል ቴስት አድርገነዋል በመምህራን በየቤታቸው እየሄዱ ና በየአካባቢው እንትን ያደረጉ ስለዚህ ከፍተኛ አስተዋጽኦ ነው ያደረገው በሌላ ደግሞ በሽማግሌዎች ህጻናት አጋዥ የሌ ያላቸው ችግረኞችም በዚህ ምክንያት እንዳይጎዱ ከፍተኛ የሆነ ችግር እንዳይደርስባቸው፣ ፊኖ ዘይት፣ የምግብ ቁሳቁስ በማቅረብ ብርድ ልብስ፣ የተለያዩ የቤት እቃዎች በማገዝ ከፍተኛ አስተዋጽኦ እያደረገ ነው የነበረው እና እንደ ወረዳ ከፍተኛ ገዛ ነው እየታገዝ ነው። ከወር ከሰሜን ኢትዮጵያ ወርድ ዲቪዥን ትግራይ ቅርንጫፍ ተጨማሪ ማብራሪያ ለማግኘት ያደረግነውን ሙከራ አልተሳካም። አተጸጋይ የሰጥን ማብራሪያ አመሰግናለሁ። አለም ፍሳ ከመቀለ